አውሮፓና ጀርመን ባለፈው እሁድ 12ኛው የጀርመን ፕሬዝዳንት ሆነው የተመረጡት ፍራንክ ቫልተር ሽታይንማየር ባለፉት 20 ዓመታት በጀርመን መንግስት ውስጥ በከፍተኛ የሥልጣን ማዕረጎች ያገለገሉ ሶሻል ዴሞክራት ፖለቲከኛ ናቸው። ጀርመንን ተጣምረው የሚመሩት የእህትማማቾቹ የክርስቲያን ዴሞክራቶች ህብረት በምህጻሩ ሴዴኦና የክርስቲያን ሶሻል ህብረት ፓርቲ በምህጻሩ ሲኤሱ እንዲሁም የሶሻል ዴሞክራቶቹ ፓርቲ ኤስፔዴ ሽታይንማየርን የጋራ እጩ አድርገው በማቅረባቸው በእሁዱ ምርጫ ባብላጫ ድምፅ ማሸነፋቸው አጠራጣሪ አልነበረም። ፕሬዚዳንታዊ ምርጫ ለማካሄድ ከተሰየመው 1260 አባላት ካሉት ጉባኤ ሽታይንማየር የ931ን ማለትም የ73 9 በመቶውን ድምፅ አግኝተው ነው የተመረጡት። የ77 ዓመቱን ተሰናባቹን የጀርመን ፕሬዚዳንት ዮአሂም ጋውክን የሚተኩት የ61 ዓመቱ ሽታይንማየር በጀርመን ከረዥም ጊዜ አንስቶ እውቅና ያተረፉ ፖለቲከኛ ናቸው። ይበልጡን የሚታወቁት በቀድሞው የጀርመን መራሄ መንግስት በጌርሃርድ ሽሮደር ዘመነ መንግስት በ2003 ዓመተ ምሕረቱ የኢኮኖሚ ተሃድሶና የማህበራዊ ድጎማ ቅነሳ ውስጥ በነበራቸው ከፍተኛ ሚና ነው። ሽታይንማየር ሽሮደር የኒደር ዛክሰን ጠቅላይ ሚኒስትር በነበሩበት በጎርጎረሳዊው በ1990ዎቹ የቅርብ ረዳታቸው ነበሩ። ሽሮደር በ1998 የመራሄ መንግስቱን ስልጣን ሲይዙም የሽታይንማየር የፖለቲካ ስልጣን አደገ። የደህንነት አገልግሎት ጉዳዮች ሚኒስትር ዴታ ሆኑ። ከ1999 እስከ 2005 ዓ.ም ደግሞ የመራሄ መንግስቱ ጽህፈት ቤት ኃላፊ ነበሩ። በጀርመን ለመጀመሪያ ጊዜ በተቋቋመው ትልቁ ጥምር መንግስት ከ 2005 እስከ 2009 ዓ ም ውጭ ጉዳይ ሚኒስትር ሆነው አገልግለዋል ከ2007 ዓ ም አንስቶም ምክትል መራሄ መንግስትም ነበሩ በ2008 ዓ ም ለጥቂት ጊዜ የፓርቲያቸው ተጠባባቂ ሊቀመንበር ሆነው ካገለገሉ በኋላ በ2009 ዓ ም በተካሄደው የጀርመን አጠቃላይ ምርጫ ፓርቲያቸውን ወክለው ለመራሄ መንግስትነት በእጩነት ቢቀርቡም ፓርቲያቸው በመሸነፉ በፓርላማው የተቃዋሚ ፓርቲያቸውን መሪነት ተረከቡ። ከ2013ቱ ምርጫ በኋላ ለሁለተኛ ጊዜ በተመሰረተው ታላቁ ጥምር መንግስት ውጭ ጉዳይ ሚኒስትር ሆኑ። በኅዳር 2016 ዓ ም ለጀርመን ፕሬዝዳንትነት የታጩት ሽታይን ማየር እስከ ጎርጎረሳዊው ጥር 2017 በዚሁ ኃላፊነት ሰርተዋል። ሽታይን ማየርን በቅርብ የሚያውቋቸው የተናገሩትን የሚያደርጉ የተግባር ሰው በእርግጠኝነት የሚንቀሳቀሱ ይሏቸዋል። ሽታይንማየር አሁን ለደረሱበት የፖለቲካ ደረጃ እና ላገኙት እውቅና መሰረት የሆኑት ጌርሃርድ ሽሮደር ደግሞ ሽታይንማየርን ለአስቸጋሪ ግንኙነቶች የሚያስፈልጉ ሰው ብለዋቸዋል። እርሳቸው ሽታይንማየር የጀርመን መርህ በተለይ ከአሜሪካ ጋር ባለው ከባድ ግንኙነት ላይ ጠንካራና የዳበረ በራስ መተማመን ይዘት እንዲኖረው ግፊት ያደርጋሉ ብዬ አስባለሁ። አዲሱ የአሜሪካን ፕሬዚደንት እንደሚናገሩት የተስፋ መመናመን ብቻ ሳይሆን በእርሳቸው አንጻር የሚኖረን መርህ በራስ መተማመን ላይ የተመሰረተ መሆን አለበት። ይህን ለማድረግ ደግሞ የፌዴራላዊ ሪፐብሊኳ ፕሬዚዳንት ብዙ እገዛ ያደርጋል። እሳቸው ሽታይንማየር ይህን ያደርጋሉ ብዬ አስባለሁ። የፊታችን መጋቢት የፕሬዝዳንትነቱን ኃላፊነት የሚረከቡት ሽታይንማየር ከእርሳቸው ከቀደሙት ከዮአሂም ጋውክ ጋር ሲነጻጸሩ ለፖለቲካው አዲስ አይደሉም። ታዋቂው ፖለቲከኛ ሽታይንማየር ለተመረጡበት ኃላፊነት አስፈላጊ የሆኑ መስፈርቶችን ያሟላሉ። በመራሒተ መንግስት አንጌላ ሜርክል ሁለት የስልጣን ዘመኖች የጥምር መንግስቱ አባል ለነበሩት ለሽታይንማየር ሁለቱ ትላልቅ ፓርቲዎች እኩል ከበሬታ ይሰጧቸዋል። በውጭ ጉዳይ ሚኒስትርነት ባካበቱት ዲፕሎማሲያዊ ልምድም አድናቆት ይቸራቸዋል። በዓለም አቀፍ ደረጃ ቀውሶችን ለመፍታት ባደረጓቸው ጥረቶችም ችሎታቸውን አስመስክረዋል። በምዕራብ ጀርመኑ የኖርድ ራይን ቬስትፋለን ፌዴራዊ ክፍለ ሀገር በምትገኘው ዴትሞልድ የተወለዱት የሽታይንማየር አባት አናጺ ነበሩ። እናታቸው ደግሞ ከሁለተኛው የዓለም ጦርነት በኋላ ከፖላንድ ወደ ጀርመን የመጡ ስደተኛ ናቸው። ሽታይንማየር የሁለተኛ ደረጃ ትምህርታቸውን እንደጨረሱ ለሁለት ዓመታት የብሔራዊ ውትድርና አገልግሎት ሰጥተዋል። በጊሰን ዩኒቨርሲቲ ሕግና የፖለቲካ ሳይንስ ያጠኑት ሽታይንማየር በሕግ የዶክትሬት ዲግሪ እስካገኙበት እስከ 1991 በተማሩበት በጊሰን ዩኒቨርሲቲ የሕግና የፖለቲካ ሳይንስ ረዳት መምህር ነበሩ። በህዝብ አስተያየት መመዘኛዎችም ሽታይንማየር ለዓመታት ከተወዳጅ የጀርመን ፖለቲከኞች አንዱ ሆነው ነው የዘለቁት። የጀርመን ፕሬዝዳንት ርዕሰ ብሔር ቢሆንም የመወሰን ፖለቲካዊ ስልጣንና ተግባራቱ የተገደቡ ናቸው። ይህ የሆነውም ከናዚ ጀርመን ልምድ በመነሳት የጀርመን ፕሬዝዳንት ሁሉንም ስልጣን ጠቅሎ እንዳይዝ ለማድረግ ታስቦ ነው። የጀርመን ሕዝብ ፕሬዝዳንቱን የሚመርጠው ለዚሁ ተግባር በሚሰየም ልዩ ጉባኤ አማካይነት ነው። ጉባኤው ለጀርመን ፕሬዝዳንት ምርጫ ብቻ የሚሰየም ሲሆን የሚያካትተውም የጀርመን ፓርላማ አባላትን በሙሉ እንደዚሁም አስራስድስቱ የጀርመን ፌዴራል ክፍለ ግዛቶች መርጠው የሚልኳቸውን ተወካዮች ነው። የእያንዳንዱ ፌዴራል ክፍለ ግዛት ተወካዮች ቁጥርም የሚወሰነው በህዝባቸው ብዛት ነው። ተወክለው የሚላኩትም ፖለቲከኞች ብቻ መሆን የለባቸውም። አንዳንዴ ታዋቂ ወይንም ህዝብ የሚያከብራቸው ሰዎችም ሊወከሉ ይችላሉ። ተፎካካሪዎቹም የምርጫ ዘመቻ አያካሂዱም። በጀርመን ፓርላማ ፕሬዝዳንት ሊቀመንበርነት የሚመራው የፕሬዝዳንታዊው ምርጫ ጉባኤ ምርጫው ተካሂዶ ተመራጩ ፕሬዝዳንት ተቀባይነት ሲያገኝ ይበተናል። የጀርመን ፕሬዝዳንት ስልጣን የተገደበ ቢሆንም የሀገሪቱ የስነ ምግባርና የፖለቲካ ስርዓቷ ምልክት ነው። ጀርመንን በተለይም በውጭ ዓለም ይወክላል። በሀገር ውስጥም ህዝብን አንድ የማድረግ ኃላፊነት አለበት። ሽታይንማየር ባለፈው እሁድ በአብላጫ ድምፅ ከተመረጡ በኋላ ባሰሙት ንግግር ደፋር እንሁን፣ ሌሎችን እና በረታታ፣ ወደፊት ሊሆን የሚችለውን አንፍራ የሚል መልእክት አስተላልፈዋል። ዓለም አስቸጋሪ ወቅት ላይ እንደምትገኝ የጠቆሙት ሽታይንማየር ጀርመን በዚህ ጊዜ የብዙዎች የተስፋ መልክ ሆና መገኘቷ የሚደንቅ ነው ብለዋል። ጀርመንን ለዚህ ያበቃትም ከሁለተኛ የዓለም ጦርነት በኋላ ብዙ ሊባሉ የሚችሉ ስኬቶችን ማስመዝገብ መቻሏ መሆኑንም በንግግራቸው ገልጸዋል። ሌሎችን የምናደፋፍረው በሀገራችን ሁሉም ነገር ጥሩ ስለሆነ አይደለም። ይልቁንም እኛ የተሻለ ጊዜ ሊመጣ እንደሚችል ስላሳየን እንጂ ከጦርነት በኋላ ሰላም ማስፈን እንደሚቻል፣ ከመከፋፈል በኋላ ዕርቀ ሰላም እንደሚወርድ፣ ከርዕዮተ ዓለም ልዩነቶች በኋላ አስተዋይ ፖለቲካ ሊመጣ እንደሚችል አሳይተናል። በዚህ ረገድ በሀገራችን ብዙ ነገሮች ብዙ አሳክተናል። ዲፕሎማቱ ሽታይንማየር በመላው ዓለም በተለይም በአውሮጳ እየተጠናከሩ የመጡትን ብሔረተኛና ቀኝ ጽንፈኛ ፓርቲዎች በእጅጉ ይኮንናሉ። ሽታይንማየር ባለፈው ነሐሴ በሰጡት አስተያየት ሕዝቡን በማስፈራራት ፖለቲካ ላይ የተመሰረተ ሲሉ የፖለቲካ አካሄዳቸውን ከተቹት መካከል አማራጭ ለጀርመን የተባለው የጀርመኑ ብሔረተኛ ፓርቲ፣ ብሪታንያ ከአውሮጳ ህብረት እንድትወጣ ይቀሰቅሱ የነበሩ ወገኖች፣ እንዲሁም ጥላቻ ሰባኪ ያሏቸው ያኔ የምርጫ ዘመቻ ላይ የነበሩት የአሁኑ የአሜሪካን ፕሬዚዳንት ዶናልድ ትራምፕ ይገኙበታል። ሽታይንማየር ባለፈው እሁድ ባሰሙት ንግግር እውነትን ከሐሰት ለይቶ የመናገር ድፍረት ብቻ ሳይሆን ሌሎችንም ማዳመጥ እንደሚያስፈልግ አስገንዝበዋል። ዛሬ ዓለማችንን በተለይም አውሮፓን ስንመለከት ጊዜው አስቸጋሪ መሆኑን እናያለን። ይሁንና ክቡራትና ክቡራን፣ ጊዜው እኛ ነው። ኃላፊነቱን ተሸክመናል። ሌሎችን ማደፋፈር ከፈለግን እኛም ራሳችን ደፋር ልንሆን ይገባል። ትክክለኛና ትክክለኛ ያልሆነውን ለይቶ የመናገር ድፍረቱ ሊኖረን ይገባል። እውነቱን ከሐሰል ለይተን መናገር ይኖርብናል። ሌሎችን የማዳመጥ ብርታት ያስፈልገናል። በሌሎች ላይ የእኛን ፍላጎቶች ላለመጫን መዘጋጀት አለብን። ለዘብተኛና ለውጥ ፈላጊ ከሚባሉ ሶሻል ዲሞክራቶች አንዱ የሆኑት ሽታይንማየር የሚተቹባቸው ጉዳዮችም አይጠፉም። ከመካከላቸው እርሳቸው ዋነኛ ተዋናይ የነበሩበት አጀንዳ 2010 የተባለው አወዛጋቢው የሽሮደር የማህበራዊ ድጎማዎች ተሃድሶ ይገኝበታል። ከዚህ ሌላ በሩሲያና በቻይና ላይ በሚያራምዱት ለዘብተኛ አቋም፣ እንደዚሁም ከሰብአዊ መብቶች ይልቅ የጀርመንን የንግድ ጥቅሞች በማስቀደም ይወቀሳሉ። ባለትዳርና የአንዲት ሴት ልጅ አባት ሽታይንማየር ከዓመታት በፊት ለተወሰኑ ወራት ከፖለቲካው ዓለም ራቅ ብለው ነበረ። በዚህ ጊዜም በኩላሊት ሕመም ይሰቃዩ ለነበሩትና ምትክ ኩላሊት ያስፈልጋቸው ለነበረው ለባለቤታቸው ለዳኛ ቦይድንቤንደር ሽታይንማየር ከኩላሊታቸው አንዱን ለግሰዋል። ይህም በህዝብ ዘንድ የነበራቸው ከበሬታና ተቀባይነት እንዲጨምር አድርጎላቸዋል። ሽታይንማየር የፕሬዝዳንትነቱን ስራ ሲጀምሩ ቀዳማዊት እመቤት ቦይድን በንደር ቤንደር ሽታይንማየር የጥቅም ግጭትን ለማስቀረት የዳኝነቱን ስራ እንደሚያቆሙ ተነግሯል። በሁለቱ የጀርመን ትላልቅ ፓርቲዎች ታጭተው በፕሬዝዳንትነት የተመረጡት ሽታይንማየር በስልጣን ዘመናቸው የሀገሪቱ አረጋጊ መልሕቅ ይሆናሉ የሚል ተስፋ ተጥሎባቸዋል። ዛሬው አውሮፓና ጀርመን ዝግጅታችን የእስካሁኑ ነበር። ሳምንት በሌላ ቅንብር እንገናኛለን። እስከዚያው ደህና ቆዩን።